እኑ ጤና ይስጥልኝ፣ እንደምን አመሻችሁ። የኢትዮጵያ ብሔራዊ ምርጫ ሂደትና ውጤት ዘንድሮም እንዳለፉት ምርጫዎች እያነጋገረ ነው። ባለፈው እሁድ በተካሄደው አምስተኛው የኢትዮጵያ አገር አቀፍ ምርጫ የመጀመሪያ ደረጃ ውጤት መሰረት ገዢው ፓርቲ ኢህአዴግ አብዛኛዎቹን የፓርላማ መቀመጫዎች ማሸነፉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ከአፍሪካ ህብረት በስተቀረ እንደ ከዚህ ቀደሙ የምዕራባውያን ሀገራት ማለትም የዩናይትድ ስቴትስና የአውሮፓ ህብረት ታዛቢዎች ያልተገኙበት የአሁኑ ምርጫ ሰላማዊ መሆኑ ቢገለጽም በምርጫው የተሳተፉ ተቃዋሚ ፓርቲዎች ምርጫው ፍትሃዊም ነጻም ሰላማዊም እንዳልነበረ ነው የተናገሩት። ውጤቱ የታወቀ መሆኑን አስቀድሞ ይናገሩ የነበሩት ተቃዋሚ ፓርቲዎች በምርጫ ዘመቻ ወቅትና በምርጫ ዕለት ወከባና እንግልት እንደደረሰባቸው በአንዳንድ አካባቢዎች ድምፆች እንደተሰረቁባቸው፣ ደጋፊዎቻቸውም ለጥቃት ለእስርና ለሞት እንደተዳረጉ አስታውቀዋል። መንግስት በበኩሉ ተቃዋሚዎች ነጻ የምርጫ ዘመቻ አካሂደዋል፣ በምርጫው ሂደትም ጫና አልተደረገባቸውም ሲል ይከራከራል። የ2007 ዓ ም የኢትዮጵያ ምርጫ ሂደት ውጤትና የኢትዮጵያ የወደፊት ጉዞ የዛሬው እንወያይ ርዕስ ነው። በዚህ ርዕስ ላይ የሚወያዩ ሶስት ጋዜጠኞችን ጋብዘናል። እነርሱም የማነ ናግሽ የሪፖርተር ጋዜጣ የፖለቲካ አምድ አዘጋጅ፣ ይልማ ኃይለ ሚካኤል የዶችቨለ የበርሊን ወኪል እንዲሁም ገበያው ንጉሴ የዶችቨለ የብራስልስ ዘጋቢ ናቸው። እንግዶቻችን ጥሪያችንን አክብራችሁ በዚህ ውይይት ላይ ለመሳተፍ ስለተገኛችሁልኝ አመሰግናለሁ። ባለፈው እሁድ ስለተካሄደው የኢትዮጵያ ምርጫ የተለያዩ አስተያየቶች እየተሰነዘሩ ነው። በእናንተ አስተያየት የምርጫው ሂደት እንዴት ነበረ? የማንን ጀምር ቅድመ ምርጫው ያው ጠንከር ያለ ቅስቀሳ የተደረገበትና የህዝብ ቀልብ የሳበ ቅስቀሳ ክርክር አልነበረም። በተለይ በኢትዮጵያ ቴሌቪዥን ይተላለፉ የነበሩ የክርክር መድረኮች እንደ ከዚህ በፊቱ ለምሳሌ እንደ በዘጠና ሰባት ከነበሩት ክርክሮች ኢቨን በሁለት ሺህ ሁለት ከነበረው ክርክርም ትንሽ ዝቅ ያለ ነበረ። ወደ መጨረሻ አካባቢ ምናልባት በዚህ በውጭ ግንኙነት እና በደህንነት ዙሪያ አካባቢ ላይ ጠንከር ያለ ነበረ። ቅስቀሳው በተመለከተ በተቃዋሚዎች እና በኢህአዴግ በገዢ ፓርቲ መካከል የነበረው ጥንካሬ ያየን እንደሆነ ከዚህ በፊት እኔ እስከማውቀው ድረስ ተቃዋሚ በጣም ደክመው የቀረቡበት ምርጫ ነበር። ምናልባት በገዥ ፓርቲ ያየነው እንደሆነ ከምንም ጊዜ በላይ ተጠናክረው እና ከተቃዋሚዎች አንጻር ጠንካራው ነው የቀረበበት ጊዜ ነበር። እዚ በፊቱ በተለይ በቅድመ ምርጫ ለምርጫ የነበረው ለማየት ለመስማት፣ የተለያየ ፖለቲካ ፖሊሲዎች እና አቋሞች ለማወቅ የነበረው ጉጉት ይህን ያህል ከዚህ በፊት እንዳየነው አልነበረም። በተለይ የተቃዋሚ ደጋፊዎች የሚባል ህብረተሰብ ክፍል የኔ ያህል በከፍተኛ ሁኔታ የተንቀሳቀሰበት ንል አልነበረም። እይልማና ገበያውም እንግዲህ ከውጭም ቢሆን የምርጫውን ሂደት ተከታትላችኋል። ከከዚህ ቀደሞቹ ምርጫዎች ጋር ሲነጻጸር ባለፈው እሁድ የተካሄደው ምርጫ ለእናንተ እንዴት ነበረ? እስቲ ከገበያውን ጀመር የአሁኑ ምርጫ ምናልባት ውጤቱ የታወቀ ነበር ማለት ይቻላል። ምክንያቱም ሁሉም የውጭ ሚዲያዎች ያረጋገጡት ምርጫ እየተካሄደ ነው፣ ግን ውጤቱ የታወቀ ነው የሚል ነበር ዘገባው። ስለዚህ ውጤቱ የታወቀ ምርጫ ስለሆነ ይሆናል እንግዲህ አሁን ወንድሜ እንደገለጸው የፈዘዘም ወይም ምንም ቀልብ የሳበ ነበር ማለት የማይቻለው። ውጤቱ የታወቀበት ምክንያት እንግዲህ ምንድን ነው? አንድ ምርጫ በእለቱ በሚደረገው የድምፅ ካርድ እና ውጤት ሳይሆን ከሁሉም በላይ በሂደቱ ነው እና ሂደቱ ደግሞ ብዙ አወዛጋቢ ነገሮች ነበሩት። ሂደቱ ሲባል የምርጫ ቦርድ ገለልተኛ መሆን፣ የፍርድ ቤቱና የፖሊስ ገለልተኛ መሆን የሚዲያው እና እንደዚሁም ደግሞ የፖለቲካ ምህዳሩ የፖለቲካ ተቃዋሚዎች ጥንካሬና ለመንቀሳቀስና ለመስራት ያላቸው እድል ይህንን ሁሉ የሚያካትት ነበር። በዚህ በኩል ደግሞ በኢትዮጵያ ያለው ሁኔታ ምናልባት በስልጣን ላይ ካለው መንግስት በስተቀር ብዙዎቹ መንግስታት ኢህአዴግን የሚደግፉት ሁሉ በኢትዮጵያ ውስጥ የፖለቲካ ምህዳሩ መጥበቡን፣ ተቃዋሚዎች የሚታሰሩ መሆኑን፣ እንደ ልባቸው ተንቀሳቅሰው መቀስቀስ አለመቻላቸውን ሲያረጋግጡ ስለቆዩ በዚህ ሁኔታ የሚካሄድ ምርጫ ከሞላ ጎደል አውራ የሆነውንና ወይም በስልጣን ላይ ያለውን መንግስት ሊያረጋግጥ የሚችል ከመሆን ያለፈ እንደማይሆን የታወቀ ነበርና ስለዚህ በውጭም በውስጥም ምርጫው ቀልብ የሳበ አዲስ ነገር ይጠበቀ አልነበረም። እንደዚሁ ኢህአዴግ ምናልባት የሚቀጥሉትን አምስት ዓመታት እንደገና በስልጣን ሊቆይ የሚችልበትን ከሞላ ጎደል እንግዲህ ህጋዊ ለመሆን የሚያስችለውን ስርአት በዓለም አቀፉ ደረጃ በዓለም አቀፉ ህብረተሰብ አቢያንስ ማለት ነው መልሶ የደገመበት ሁኔታ ነው ተብሎ ነው የተወሰደው በብዙዎቹ ጋዜጦችና አስተያየቶች። ይልማስ ስለ ሂደቱና ውጤቱ እንደ ገለልተኛ ታዛቢ ምን ማለት ይቻላል? ያንበብኳቸው ጋዜጣዎችም ሆኑ መጽሔቶች ያዳመጥኳቸውም ሬዶች ማን አሸናፊ ሆኖ እንደሚወጣ ሳይታለም የተፈታ ምርጫ ነው በሚል አመለካከት ነው ነገሮችን ያስቀመጡት። እነዚህም የአውሮፓና የጀርመን የአሜሪካም ጋዜጣዎችም በዚሁ አቅጣጫ ሄዱ ናቸው። ነገር ግን ተቃዋሚ ቡድኖች እንዴት እንደተሸነፉ ኢህአዴግ እንዴት አሸናፊ ሆኖ እንደወጣ ምናልባት ወደፊት የሚወጡት ምርምሮችና ጥናቶች የሚገልጹልን ናቸው። ብዙዎቹ ግን አምኒስቲ ኢንተርናሽናልና ሂውማን ራይትስ ዎችን መሰረት አድርጎ እንዳስቀመጡት ከሆነ አንደኛ የሀገሪቱ የኢትዮጵያ ጋዜጠኞች መታሰር ሁለተኛ የፖለቲካ ቡድኖች እነሱ እንደሚሉት መሪዎች መዋከብና የጋዜጣ ቢሮዎች እንደሰማ ነው እንግዲህ መዘጋትና በተለይ ግልጽና ሁሉን የሚያሳትፍ መድረክ በቴሌቪዥንም በሬዲዮም በኢትዮጵያ ውስጥ ባለመኖሩ እነዚህ ሁሉ በከም ያለ ሁኔታ በኢትዮጵያ እንዲታይ እንዳደረጉ ነው የተገለጹት። ወደ ምርጫው ለት እንምጣና የምርጫው ብቸኛ የውጭ ታዛቢ የአፍሪቃ ህብረት ምርጫው ሰላማዊ እንደነበረ፣ ሆኖም ታዛቢዎች በአንዳንድ የምርጫ ጣቢያዎች የድምፅ መስጫ ሳጥኖች ባዶ መሆናቸውን ለማረጋገጥ አለመቻላቸውን አስታውቋል። በአንዳንድ የምርጫ ጣቢያዎች ደግሞ አንዳንድ መራጮች የት ምልክት ማድረግ እንዳለባቸው ሁሉ ይነገራቸው እንደነበረ ገልጸዋልና እነዚህን የመሳሰሉ አጋጣሚዎች በነበሩበት ሁኔታ የአሁኑ ምርጫ ዓለም አቀፍ የምርጫ መስፈርቶችን ያሟላ ነበረ ማለት ይቻላል ወይ? የማነ? እኔ ብዙ ቦታ ላይ የታዘብኩት ነገር ምንድነው፣ የአረና መድረክ ታዛቢዎች አላየውም። ሁለት እና ሶስት ቦታዎች ላይ አንዳንድ ጊዜ ተዛብረው የታዘቡ ሰዎች አይቻለኝ፣ ለመጠየቅ ሞክሬ ነበር። አንዳንድ ቦታ ላይ ጨራሽ እንደተከለከሉ አንዳንድ ቦታ ላይ በተዘዋዋሪ ተጽዕኖ ተፈጥሮባቸው ውዝትረው እንዲያደርጉና ወደ ከዚህ ደጋፊነታቸው እንዲለቁ ተደርገው ተከልክለው እንደሆነ ሌሎች ለታዛቢነት ያቀረቧቸው ሰዎች ታስረው እንደዋሉ እንዲ እንዲ አቃቅበው እኔ ለነገሩ ከተማ ውስጥ ነው ለምታዘው የሞከርኩኝ። መቃለ ከተማ ውስጥ ነው ያልኩኝ። ይህ ላይ ነው ምልክትን ታደርጉ የሚባል የሰማወት ነገር አለ ገጠር አካባቢ እንዳተሳሳቱ እዚህ አካባቢ ብቻ ነው የምታደርጉ ንዋሪ የምታደርጉት እንዲ ነው የምታደርጉት ማለት የሚባል ነገር ነበረ አሉኝ። በአካል ከተማ ውስጥ ዛውሬ ያየሁት ግን እንደዚህ አይነት ነገር አላየውም። በጣም የተጋነነ ችግር ያየው የተቃዋሚ ፖለቲካ ፓርቲ ታዛቢዎች አለመኖራቸው ነው። እሱ ላይ በጣም ተጽዕኖ ይፈጥራል። ምናልባት በቆጥራ ላይ በዛ በሂደቱ ላይ ታዛቢዎች አለመኖራቸው ለጥርጣሬን ክፍት ያደርገዋል። በቅድመ ምርጫ አረና ፓርቲ በተደጋጋሚ እንደገለጹ ግን ከዚህ አካባቢ በተለያዩ አካባቢዎች ሓውዜን እዚ አጽቢ ወንበርታ፣ አካባቢ፣ ወጀራ አካባቢ፣ በሽሬ አካባቢ ብዙ ቦታዎች ላይ አባሎቻቸውን አባሎቻቸው እንደታሰቡ ያ አካባቢ ኦልሞስት አረጋግጠናል በተለያየ መንገዶች መኪናቻቸው ሳይቀር እንደተሰባበረ እና በአባሎቻቸው ላይ ድብደባ እንደደረሰባቸው ሆስፒታል ድረስ እንደነበሩ የሚያዩ ነገሮች ነበሩ። ሱሱ ላይ ያሰጠረባቸው ተጽዕኖ እንዳለ ያስታውቃል። እና በምርጫ ዕለት ላይ እንዲህ አይነት ነገሮች ተጽዕኖ እንደሚፈጥር በአባሎቻቸው ላይ ፍርሃት እንዲነቅስ ምክንያት ሆነ ይሆናል የሚል ግምት አለኝ። ገለልተኛ ታዛቢ ነበረ ወይ አልነበረም? ትግራይ አካባቢ ለምሳሌ ብዙ ከሴት ማህበራት ተብለው የቀረው የሴቶች ማህበራት፣ የወጣቶች ማህበር፣ የገበሬዎች ማህበር በሚል እንዲ ይነት በማህበር የተደራጀ ማህበረሰብ አለን። ከእነሱ ናቸው በብዙ ሺ የሚቆጠሩ ለታዛቢነት እንደ ገለልተኛ ሆነ የቀረ እነዚህ ማህበራት ገለልተኛ ናቸው ብዬ አላስብም። ገና ከአምስት ከአመሰራረታቸው ጀምሮም ገለልተኛ ማህበራት አይደሉም፣ በመንግስት የተቋቋሙ ናቸው። መንግስት ደግሞ ዜገት ለትግራይ አካባቢ ካለች ህወሓት አንድ ፓርቲ ሙሉ ለሙሉ የሚቆጣጠረው ስለሆነ ገለልተኛ ማህበራት ተብሎ ከዚህ መምጣታቸው ተቀባይነት ዝቅ ይላል ያደርገዋል ። ብዙዎች እንደውም የወጣቶች ማህበር የህወሓት ሊት እዛም እዚህም አመራር አባላት ናቸው እና ሩት እንዴት ገለልተኛ እንዳለያ እንደሚችላል ከመጀመሪያው አጀማሙሩም የፖለቲካ ድጋፍ የሚሰጡ ገለልተኛ ናቸው ብዬ አላል። ታዛቢዎች አግኝቻለሁ። ምንም አይነት የፖለቲካ ፓርቲ ያልሆኑ ሰዎች በየአካባቢ ተመርጠው ሲታዘቡ ያየኋቸው ሰዎች አሉ። ሌላ በጣም የታዘብኩት ነገር ምንድነው፣ የጠርናኪ የሚባሉ እዚህ አካባቢ በተለያዩ የምርጫ እንትኖች በጣም አክቲቪቲ ሲያደርግ ነበረ። አሁን የነሱ ሮል ምን እንደሆነ ሊገባች አይችልም። ሌላ የውጭ ታዛቢዎች ምንም አላየውም። እንደም ቦታ ላይ የነበሩ ወይም ያለ የአፍሪካ ታዛቢዎች፣ ሌላ ታዛቢ ግን ስለሌለ የትኛው ግሪክነ ታዛቢ የሚታዘበ ምርጫ ያስቸግራል። ውጤቱ ላይ ሲታይ ግን ለምሳሌ አረላ ብዙ ደጋፊዎች እንዳሉ ያለ ውጤቱ ላይ ግን ያንን ነገር የሚያሳይ ሳይመስል የማነ ለዘገባ በሄደባቸው ቦታዎች የታዘበውን ነው የነገረን። እናንተስ ካላችሁበት ሆናችሁ የሁለት ሺ ሰባቱ ምርጫ በአለም አቀፍ ደረጃ ዋና ዋና የሚባሉ የምርጫ ደንቦችን ያሟላ ነበር ወይ እንደታዘባችሁት? ገበያው መለኪያዎቹ በእለቱ የተከናወኑት ብቻ ሳይሆን ምርጫው ታዛቢም ኖረም አልኖረም አንድ መራጭ ነፃ ሆኖ ድምፁም ዋጋ እንደሚኖረው እምነት ኖሮት መምረጥ የሚችልበት ሁኔታ የፖለቲካ ድባብ ከሌለ በመሰረቱ ያ ምርጫ ነጻና ፍትሐዊ ነው ማለት የሚያስቸግር የሚሆነው። ስለዚህ ከበፊቱ የምርጫው ሂደት በተደራጀ መልኩ ከምርጫ ቦርድ ጀምሮ እስከ ታዛቢ፣ ከምርጫ አስፈጻሚ፣ እነዚህ ነገሮች ሁሉ ተደራጅተው በድርጅት የተገባበት ስለሆነ በዚህ መልኩ ምርጫው በትክክል ምርጫ ነበረ። ተወዳዳሪም ነበረ። ተወዳዳሪም በነጻ ሀሳቡን አቅርቦ ሕዝቡ በራሱ በመተማመን የሚለውን ወስኗል። ስለዚህ ውጤቱን በዛ መልኩ መወሰድ አለበት ለማለት የሚያስቸግር ነው የሚሆነው። ስለዚህ ምርጫው በዓለም አቀፍ መስፈርት ያሟላ ነበር ለማለት የሚያስቸግር ነው የሚሆነው። እንግዲህ በመሬት ላይ ያሉትንና አሁን የማንም የጠቀሳቸውን ከግምት ውስጥ እንኳ ብናስገባ ይልማስ የሸንጎ ምርጫ ማለት ከኳስ ጨዋታ ጋር እናነጻጽረው የአፍሪካ ዋንጫ ውድድር የኢትዮጵያ ዋንጫ ወይም የዓለም ዋንጫ ውድድሮች ማንኛውም ስፖርት ሊሆን ይችላል። ተመልካቾች አሉት፣ አራጋቢዎች አሉ፣ ዳኛዎች አሉ፣ ጸሐፊ ጋዜጠኞች አሉ። እና አንድ ቦታ ላይ ስህተት ሲደረግ ይሄ ጨዋታ ይሄ አካሄድ መልክ አልተሰጠውም ተብሎ ወቀሳ ሁሉ የሚደረግበት ነው። እንዳሁም ከዛ አልፎ ሄደው ካሜራዎች ተተክለው ኳሱ ላይ ራሱ ኤሌክትሮኒክ ተቀምጦለት ስህተቶች እንዳይኖሩ የሚደረጉ ነገሮች ናቸው እና የአገርን ጉዳይ በተመለከተ አንድ ድርጅት አሸናፊ ሆኖ ሊወጣ የሚችለው በሁሉም ሰው ዘንድ ደግሞ ተቀባይነት ሊኖረው የሚችለው እነዚህ ሁሉ ነገሮች የተመልካቾች፣ የዳኞች፣ የጋዜጠኞች መኖርና መገኘትን የሚጠይቅ ነገር ነው እና ሌሎች ጋዜጣዎች እንደጻፉት ምንድን ነው ተቃዋሚ ፓርቲዎች ምንም ተስፋ የላቸው ነው የሚለው ምንም ለማድረግ አይችሉም ነው የሚሉት ይመስለኛል። እንግዲህ ከመደረግ ያለበት ነገር ቢኖር ተቃዋሚዎቹ ምንድን ነው ይሄን ሁሉ ነገር ሲደረግ የሰሩት ስህተት ወይንም ለመመልከት ያልቻሉት ተብሎ መጠየቅ ያለበት ነገር ያለ ይመስለኛል። ገንዘብ ሰጪ መንግስታትም፣ ደጋፊዎችም፣ ምዕራቦችም አብዛኛዎቹ ጋዜጣዎች እንደሚጽፉት የአውሮፓ መንግስታት፣ የአሜሪካ መንግስትም እነዚህ ሁሉ ምንድን ነው የምናደርገው የሚለውን ነገር መለስ ብሎ መመልከት ያለባቸው እነሱም የነደፉትን የነጻነት ጥያቄ የመብት ጥያቄ የምርጫ ጥያቄ ሌሎቹን ሀገሮች ተነስተው ስህተት ሲኖር እንደሚያዋክቡት ተስተካከሉ ብለው እንደሚጠይቁት እንዲህ አይነቱን ነገር ኢትዮጵያንም በተመለከተ አይናቸውን ሳይጨፍኑ ማንሳት የሚገባበት ጊዜ ውስጥ የደረሱ ይመስለኛል። በምርጫው የተካፈሉት ተቃዋሚ ፓርቲዎች ከምርጫው አስቀድሞ ከመንግስት በኩል ጫና እንደሚደረግባቸው ከኢትዮጵያ ብሔራዊ የምርጫ ቦርድ በኩልም ድጋፍ እንደተነፈጋቸው ሲናገሩ ነበረ። በምርጫ ዘመቻ ወቅትና በምርጫው ዕለትም የተለያዩ ወከባዎች እንደደረሱባቸው ድምፅም እንደተዘረፈባቸው ገልጸዋል። በአንተ ግምት ጉድለቶች እንዳሉ በተደጋጋሚ እየተሰማ ተቃዋሚ ፓርቲዎች የምርጫው ምህዳርም ጠቧል እያሉ የመሳተፋቸው ፋይዳ ታዲያ ምንድን ነው? የማነ ምርጫው በሁለት ነው ማጠናከር የሚቻለው ጨራሽ ፕሮሰሱ እንደዚህ አይነት ነገር ምንም የማይፈቅድ ከሆነ ለሀሳብ አማራጭ የማይፈቅድ ከሆነ ቦይኮት በማድረግ ተቀባይነት እንዳይኖረው ከመጀመሪያ አማራጭ ይቻል ይሆን ግን እሱን አማራጭ እኔ እንደ አማራጭ አልወስደውም። እኔ የውጭ ተጽዕኖ መፍጠሩም ይህን ያህል ለውጥ ያመጣል ብዬ አላስብም። እርዳታ በመከልከል በገዢ ፓርቲ ላይ ተጽዕኖ በመፍጠር የሚባለው ነገር ቅደኛ የመሆን ስሜት ነው። ስማ ና ሳስብ ና እነሱ እንደ ደጋፊ ነው የሚያቸው እንዳያቸው ተጨማሪ ድጋፍ የሚሰጡ ኃይሎች የሚያቸው der Hedwina, war nicht, die ist ይህ ደስተኛ ካልሆነ የራሱ ድምፅ ተሰርቆ ተሰርቆብኛል ብሎ የሚያስብ ከሆነ ራሱ የሚፈጥረሰቱ ነው። በመንግስት ላይ የሚያንሳው ጥያቄ ያው ንቃት ልናው በተንበራርከተ እንደዚህ አይነት ወከባይ እየተፈጸመበት እስከ መቼ ይቀጥራል የሚለው የራሱ ግምት መውሰድ ይቻለች። ተቃዋሚዎች ራሳቸው ወይ ኢሕአዴግን ለማሸነት የሚያስችል አቅም ገብቷል ወይ በቃ ሌላ ጊዜ በተለየ በተሻለ ማለት የምንችለው የተለያዩ አማራጭ ሀሳቦች ይዘው ቀርቧል። ግን ትንካሪያቸው ምን ያህል ነበረ? ኢሕአዴግን ሊፈትን የሚችል ቻሌንጅ ሊያደርግ የሚችል ተባብረው ወደ ስልሳ ምናምን ወደ ስልሳ አምስት ምናምን አካባቢ ተቃዋሚዎች ከሆነ ያለ ይህ የሚያሳይ የመበታተን እንትን ያለው ተቃዋሚዎች ቢያሸኑት፣ ራሳቸው እኮ ለምሳሌ ዘንድሮ ከተወዳደሩ የፖለቲካ ፓርቲዎች ከተቃዋሚዎች አንድም የፖለቲካ ፓርቲ የምርጫውን ሊያሸንፍ የሚችልበት በሙሉ በተወዳደረባቸው የምርጫ ጣቢያዎች እኳ ሊያሸንፍ መንግስት የመመተር የሚችል አቅም በሚችል ደረጃ አይደለም የተወዳደሩ። ገበያው ሙሉ ውጤት ባይነገርም በአሁኑ ምርጫ ካለፈው ምርጫ በባሰ ሁኔታ ተቃዋሚዎች የተሸነፉ ይመስላል። አሸነፉም ተሸነፉም ካሁን በኋላ በኢትዮጵያ ውስጥ የተቃዋሚ ፖለቲካ ፓርቲዎች እጣ ፈንታቸው ምን ይሆናል ተብሎ ነው የሚታሰበው? ምናልባት ይሄ ምርጫ ሁለት ነገሮችን ሊፈጥር ይችላል። አንደኛው የተቃዋሚዎች በተለይ ምርጫ አያዋጣም የኢህአዴግ ውስጣዊ ባህሪ ምርጫ የሚፈቅድ አይደለም። በመሰረቱ የኢህአዴግ እኮ የአንድ ፓርቲ ስርዓትን ነው የሚከተለው። መድብለ ስርዓት ፓርቲ እንደው ለዓለም አቀፉ ህብረተሰብ የሚቀርብ ነው። ስለዚህ በምርጫ ጨዋታ መግባቱ ዝም ብሎ ለኢህአዴግ ህጋዊነት መስጠት ነው የሚሉ ተከራካሪ ቡድኖች ይህንን ምርጫ እንደ ግባት ሊጠቀሙበት ይችላሉ። ይሄው ያልናችሁ ሰራ። ስለዚህ በምርጫ ለውጥ ሊመጣ አይችልም። ምናልባት በአመፅና በሌላ መልኩ ይህንን መንግስት ለማስ ገር ጥረት ማድረግ አለብን የሚሉት ኃይሎች ይህንን እንደ ግባት ወስደው እንግዲህ የሚንቀሳቀሱበት ሁኔታ ሊኖር ይችላል። ምን ያህል ይሳካላቸዋል አይሳካላቸውም ባይታወቅም በሌላ መልኩ ግን በዋናነት አሁን በዚህ በምርጫ አምነው በሰላማዊ መንገድ የሚታገሉት የፖለቲካ ፓርቲዎች ምንጊዜም ቢሆን በየጊዜው በሚፈጠሩ ክስተቶች ቁጭ ብለው ራሳቸውን መመርመር ነው የሚኖርባቸው። ኢህአዴግ በሁሉ ዘርፍ ራሱን አጠናክሮ መፈናፈኛ ያሳጣቸው ቢሆንም በእነሱም በኩል ደግሞ ድክመት አልነበረም ማለት አይቻልም አደረጃጀት ጀምሮ ከአመለካከት ጀምሮ የሕዝቡን አመኔታ ለማግኘት በሚያስችል መልኩ ቁመናቸውም ቁመታቸውም ያን ያህል እንዳልነበረ የሚገለጽ ነው። በእርግጥ እንደነ መድረክ ያሉ እና በቅርቡ ደግሞ እንደነ ሰማያዊ ያሉ ፓርቲዎች በተቻለ መጠን አንዳንድ ፍንጮችን እና ጥንካሬዎችን ያሳዩ ቢሆንም፣ ስለዚህ ከዚህ ምርጫ ምናልባት እነዚህ ሀይሎች ከሁሉ በፊት ራሳቸውን መፈተሽ እና በአደረጃጀት ራሳቸውን ማጠናከር በአመለካከት ግልጽ ሆኖ ለሕዝቡ ተደራሽ መሆን የሚኖርባቸው ነው የሚመስለኝ ከሁሉም በላይ ግን ተቃዋሚ ፓርቲዎች ማተኮር ያለባቸው በምርጫ ዕለት በሚደረግ የሕዝብ ድምጽ መሰብሰብ ሳይሆን ከዛ በፊት ባሉት በሂደቶቹ ከሁሉ በፊት የምርጫው ቦርድ አስፈጻሚ በሁሉም ፓርቲዎች አመኔታ የተጣለበት እንዲሆን የፖለቲካ ማህደሩ እነሱም ተንቀሳቅሰው መራጩን ሕዝብ ሊደርሱ የሚችሉበትን መድረክ እንዲፈጥርላቸው ማረጋገጥ፣ ነጻ ሜዲያ እንዲኖር ማድረግ፣ የፍርድ ቤቶችን ጥንካሬና ጉልበት ነጻነት ማረጋገጥ በነዚህ ትግል ላይ በእነዚህ ነገሮች ላይ አተኩረው ለውጥ ማምጣት ከቻሉ ብቻ ነው ወደ ምርጫ መግባትና ውጤት መጠበቅ የሚቻለው። እነዚህን ነገሮች ሳያስተካክሉ በገዢው ፓርቲ በተዘጋጁ መደላድሎች ብቻ ተረማምደው ለሕዝብ ቀርበው ድምጽ አግኝተን ለውጥ እናመጣለን የሚሉት ጨዋታ ይኸው እየታየ ነው። ሊሆን አይችልም። ስለዚህ ተጠናክሮ በዛ ላይ ለውጥ አምጥቶ አሁን መድረኩ ሊያወዳድርን ይችላል። ነጻው ሜዲያው፣ ዳኛውም አስፈጻሚውም ነጻ ነው። ስለዚህ የእኛ ድምፅ የህዝቡ ድምጽ በትክክል ይሰማል። ስለዚህ የህዝቡን ዳኝነት ልንቀበል የምንችልበት ጊዜ አሁን ነው በሚሉበት ወቅት ነው ወደ ዋናው ምርጫ መግባት የሚቻለው እንጂ አሁን እንደተደረገው ግን ተጠርንፎ በተያዘበት ሁኔታ ዝም ብሎ ወደ ምርጫ መሄዱ ያንኑ መድገም ነው የሚሆነው። ከምርጫው ዕለት በፊት ባሉት ሂደቶች ላይ የሚያተኩር የፖለቲካ የቅስቀሳ የድርጅት ስራ ላይ ትኩረት አድርገው መስራት ይኖርባቸዋል የፖለቲካ ድርጅቶች። እንግዲህ ይህ ከሆነ ምናልባት የፖለቲካ እንቅስቃሴ እና የዴሞክራሲው እንቅስቃሴ አንድ እርምጃ ከፍ ሊል ይችላል። ካልሆነ ግን እኔ በእውነቱ የሚያሳዝነኝ ነገር ምርጫ ምን እንደሆነ ይታወቃል። ውድድር ምን እንደሆነ ይታወቃል። የኢትዮጵያ ሕዝብ ደግሞ ምርጫ ምን እንደሆነ ያውቃል። የዴሞክራሲ ድምፁ ምን ያህል ዋጋ እንዳለውም ያውቃል ግን ምንም ለውጥ በማያመጣበት ሁኔታ ምርጫ በሌለበት ሁኔታ ምርጫ እንዳለ እየተደረገ እንደው የገንዘብም የጊዜም ማባከን ሕዝቡንም እንደው እንደገና ከበደል ላይ በደል መክተት ነው የሚሆነው እና ካልሆነ እንዲሁ የአውራው ፓርቲ ስርዓት ቢቀጥልና ምናልባት በሂደት ደግሞ ሌላ ጊዜ ለውጥ የሚመጣበትን መንገድ መጠበቅ ይሻላል እንጂ በአሁኑ መልኩ መቀጠሉ የሚያውቀውን ሕዝብ ወይም ደግሞ ስለ ምርጫ ምንም እንደማያውቅ ተደርጎ ጨዋታ የሚመስል ሁኔታ ነው ያለው። ከዚህ በፊት ምርጫዎችን የታዘቡት የዓለም አቀፍ ተቋማት ለምሳሌ የካርተር ማዕከልና የአውሮፓ ህብረት የዘንድሮ ምርጫ አልተከታተሉም። የአውሮፓ ህብረት ምርጫውን ላለመታዘቡ መጨረሻ ላይ ባወጣው መግለጫ እንዳለው ከዚህ በፊት የተደረጉ ምርጫዎችን የታዘቡ ቡድኖች ባወጡ ዘገባዎች ላይ ከኢትዮጵያ መንግስት ጋር መግባባት ባለመቻሉ ሌላ ታዛቢ ቡድን መላክ አስፈላጊ አይደለም የሚል ነው። ከቅርብ ወራት በፊት ኢትዮጵያን የጎበኙ አንዲት ከፍተኛ የአሜሪካን ዲፕሎማት ዲሞክራሲ በኢትዮጵያ ከጊዜ ወደ ጊዜ እየተሻሻለ በመሄድ ላይ መሆኑን ተናግረው ነበረ። ከምርጫው በኋላ ደግሞ ዩናይትድ ስቴትስ በሲቪል ማህበራት፣ በመገናኛ ዘዴዎች እንዲሁም በተቃዋሚ ፓርቲዎች ላይ ኢትዮጵያ ውስጥ ይፈጸማል ያለችው ጫና በጣም እንዳሳሰባት አስታውቃለች። በምዕራባውያን መካከል ስለ ኢትዮጵያ ምርጫ ወጥ አቋም አይታይምና ለምንድን ነው እርስ በርስ የሚቃረኑት? ይልማ እኔ የምሰማቸው ይሄንን ብቻ ሳይሆን ሌሎችም ነገሮች ነው። አሁን እንደ አምነስቲና ኢንተርናሽናልና እንደ ሂውመን ራይት ዎች ያሉት ሙልጭ አርጎ የተቻሉ ጋዜጠኞች በደንብ አርጎ የተቻሉ ይወቅሳሉ። ከፖለቲከኞቹ ደግሞ አሁን እንደጠቀሽው አንዳንዶቹ ደግሞ ይነሱና ዲሞክራሲ በሂደት ነው፣ ጥሩ ነገር እየታየ ነው፣ ወደፊት ይመጣል የሚል ነው። ይሄ እኔ ስመለከተው ከንቀት የመጣ አመለካከት ነው። የሰው ልጅ የመናገር መብቱ፣ የመጻፍ መብቱ፣ ቢፈልግ መደራጀት፣ ባይፈልግ አለመደራጀት፣ የፈለገውን ሃይማኖትና የፖለቲካ አመለካከት መከታተል፣ እንደፈለገው መንቀሳቀስ ይህን ይሄ ነገሮች እኮ የተባበሩት መንግስታት የሰብአዊ መብቶች መግለጫ ላይ የወጡ ነጥቦች ናቸው፣ አሁን የማነሳቸው። ይሄ ከእድገት ከሚባለው ነገር ይሄ ዲሞክራሲ ሂደት ከሚባለው ፍልስፍና ይሄ ከምንም ጋር የማይገናኝ ነው። የሰው ልጅ የማንም ሰው ማንም የማይሸጠውና የማይለውጠው ሰብአዊ መብቱና ክብሩ በማንም አይረገጥ የሚል ነው። ማንም ሰው መብቱ ከተከበረ ቢፈልግ ምርጫም ውስጥ ሊገባ ይችላል፣ ሊመርጥም ይችላል ባይፈልግ ቤቱም ይቀራል። እዚህ ማያቸው እንደዚህ ናቸው። ቢፈልግ ፓርቲ አቋቁሞ ምርጫ ውስጥ ይገባል። ባይፈልግ ተራሶ ሆኖ ይኖራል። ምንድን ነው የመንግስት ኃላፊነትና የመንግስት አስተዳደር ገዢዎች፣ ምንድን ነው ያለባቸው ኃላፊነት የሚላለ እነዚህ ቅድም የጠቀስኳቸው የማንም ሰው ሰብአዊ መብቱና ክብሩ አይረገጥ የሚለውን ነገር ማስተካከል እና ማስከበር ማለት ነው። ብዙ ጊዜ ግን ስልጣን ላይ ሲወጣ በተለይ በሶስተኛው ዓለም በአፍሪካ ወይም በኤዥያ ቀደም ሲል በሶቪየት ህብረት እንደዚህ ይህን ነገር መልሰው ይረግጡታል። ይህንን ምዕራቦች ያቁታል፣ ብልጣ ብልጦቹ ይሄ በሂደት የሚሆን ነው። ይሄ ከኢንዱስትሪ ሪቮሉሽን ጋር ተያይዞ የሚሄድ ነገር ነው የሚባል። እንግሊዞች የኢንዱስትሪ ሪቮሉሽን ሳይኖር ነው፣ ግሪኮች የኢንዱስትሪ ሪቮሉሽን ሳይኖር ነው መብታቸውን የሰው ልጅ መብት ይከበር ያሉት ከዚህ ተነስቼ ስመለከተው የኢትዮጵያ ህገ መንግስት ላይ የተነደፉ ነገሮች አሉ። የሰብአዊ መብትን የሚመለከቱ እነዚህ ነገሮች መከበር ያለባቸው ነገሮች ናቸው። ገበያው እንዴት ነው? ያንተ ግምገማ ወደ ውጭ ማንጋጠጡ የውጮቹ ዴሞክራሲዎች ና ዴሞክራሲያን ናቸው ና በዴሞክራሲ ያምናሉ ና ለእኛም ዴሞክራሲ ዝም አይሉም የሚለው አመለካከት በሱ መለወጥ ያለበት ነው የሚመስለኝ። ምክንያቱም እውነታው እንደዛ አይደለም። ለእኛ ወይም ምጥን ዴሞክራሲ ነው ያላቸው ወይም ስለ እኛ አገር ዴሞክራሲ ደንታ የላቸው ምዕራባውያኑ ማለት ይቻላል። ምክንያቱም የውጮቹ ሀይሎች ዋና ትኩረታቸው ለፖለቲካ፣ ለሚሊተሪ፣ ለኢኮኖሚ አጋር መንግስት ነው የሚፈልጉት። ኢትዮጵያ ደግሞ ጥሩ አጋር ነች። የተረጋጋ እና የተደራጀ መንግስት ነው አሰራሩ። ከሌሎች የአፍሪካ ሀገሮች የተሻለ ቢሮክራሲ ነው ያለው። ስለዚህ በዚህ ሁኔታ ኢትዮጵያን እንደ ዋና አጋር መዳረሻ አድርገው የመውሰድ ሁኔታ ነው ያላቸው። ከዛ በመለስ የሰብአዊ መብት ጥሰቱን የዴሞክራሲያዊ ሂደቱ መጨንገፉን እነዚህን ነገሮች አስመልክቶ በእርግጥ የእነሱ ተጓዳኝ የሆኑት እንደ አምነስቲ ኢንተርናሽናል የመሳሰሉት ወይም ግለሰቦች ጩኸት ያሰማሉ፣ ሪፖርት ያቀርባሉ፣ ያዳምጧቸዋል። መንግስታቶቹ ግን በዋናነት በአጋርነት ሲቀጥሉ ብቻ ስለሆነ የራሳቸውንም ጥቅም እና የራሳቸውን ፖሊሲ ሊያስፈጽሙ የሚችሉት ገፍተው ከእንዲህ አይነት አጋር ሀይል ጋር ሊጋጩ አይችሉም። ስለዚህ በምንም አይነት ቢሆን በውጭ ተጽዕኖ የውጭ ኃይል ኢትዮጵያ ውስጥ ዴሞክራሲ ሊያብብ ዴሞክራሲ ሊገነባ ይችላል የሚል ግምት ሊኖር አይገባም። ዴሞክራሲ ሊያብብ ሊገነባ የሚችለው ከውስጥ በሚመጣው ግፊት ነው። የውስጥ ግፊት ሲያይል፣ በውጭም ደግሞ ግለሰቦችና ድርጅቶች ከመንግስት ጫና ሲኖር፣ እነዚህ የዛን ጊዜ የውጭ ኃይሎች ምናልባት ከወዳጆቻቸው ጋር ያላቸውን ጫና በዚህ መልኩማ መቀጠል አንችልም፣ እኛንም ማስወቀሳቸውን፣ ስለዚህ መሻሻል የሚገባቸው መሰረታዊ ነገሮች እንኳን እንዲሻሻሉ ግፊት ሊያደርጉ ይችላሉ። የአሁኑ ሁኔታ ምንድን ነው? በአሁኑ ምርጫ ይሄ መንግስት መቀጠሉ ለጊዜው ችግር የለባቸውም። አብረው ይሰራሉ ይቀጥላሉ። ከዛ በመለስ ግን እዚህ ያሉት ጋዜጦች፣ እዚህ ያሉት ሪፖርቶች የሚያመጡት ወቀሳ ደግሞ በተለይ በጣም ቅጥባጣ መልኩ የሚደርሰው የጋዜጠኞች መታሰር እና የሰብአዊ መብት ጥሰት ከእነዚህ ሀይሎች ጋር እንዴት ብላችሁ ነው የምትሰሩት የሚለው ጫና ሲበዛ ምናልባት የኢትዮጵያ መንግስት በተወሰነ ደረጃም ቢሆን እንደነዚህ አይነቶቹን ርምት በማድረግ ገጽታውን እንዲያሻሽል ግፊት ሊያደርጉ ይችላሉ። ይህ ግፊት ግን ውጤት ሊኖር የሚችለው አገር ቤት ውስጥ በሚኖረው ግፊት ነው። በአሁኑ ሁኔታ ግን የተመቻቸው ነው የሚመስሉት የኢትዮጵያ መንግስት ጥሩ አጋራቸው ነው። ብዙ መጠበቅ የለብንም ለማለት ነው። የማነ ባንተ አስተያየት ወደፊት የኢትዮጵያ ምርጫ የዲሞክራሲ ወግ እንዲኖረው ምን መደረግ አለበት? አንደኛው ከአንድ ምርጫ ወደ ምርጫ ስንሸጋገር አምስት አመት ውስጥ ሙሉ ምን ይሰራል የሚለው ማየት መቻል አለብንም። በተቃዋሚዎችን በኢህአዴግ ውስጥ መታየት ያለበት በጣም ትልቅ ነገር ይህን ይመስለኛል። ኢህአዴግ በቃ ይህን ያህል ወንበር ይሄ በዚህ ያህል ልዩነት ማሸነፍ ከቻልኩኝ የኒ አስመሰብ እውነት አውራ ሆነዋል በህብረተሰብ ውስጥ ሰርተዋል የሚል ሊሆን ይችላል። እኔ እንደሱ ነው የመሳተል ሊኖረኝ አይችልም። ምክንያቱም በእኛ አይነት ብዝሃነት ህብረተሰብ ውስጥ በእንደዚህ አይነት ልዩነት የአስተሳሰብ ልዩነት ሊፈጠር በሚችል ሁኔታ አንድ ፓርቲ ወይ አንድ ድርጅት ሙሉ ለሙሉ ህብረተሰብ ውስጥ እንደዚህ አይነት የአስተሳሰብ አንድነት አምጥተዋል የሚል እንትን ይቸግረኛል እና ይህንም ነገር አቋሙ መፈተሽ አለበት። ለኢህአደግም ይሄ አስደንጋጭ እንጂ መልካም ነገር አይደለም ባይ በእንደዚህ አይነት ልዩነት ማሸነፍ ምንም አይ ለገልፍ ለሀገሪቷም ለራሱ ለኢህአዴግ መልካም ነገር አይደለም። የተሻለ መሆኑን የሚያሳይበት ከተቃዋሚ የተሻለ ሆኖ ተገኝቶ የተቃዋሚዎችም ሜዳው እኩል አድርጎ ከፍተው በአስተሳሰብ በልጦ ሊገኝበት የሚችል ሁኔታ እንደዚህ አይነት ነገር ራሱንም መጠማ ማጠንከር ብቻ ሳይሆን ይህ ጥንካሬውን ሌሎችን ለማድቀቅ ተቃዋሚዎችን ለማጥፋት ሳይሆን ራሱን ብቻ ለማጠናከር ቢጠቀምበትና በአስተሳሰብ የሚያሸንፍበት መንገድ ያስብበት። ምክንያቱም መጨረሻው ላይ እንደዚህ አይነት ነገር ሄደው ሄደው ወዴት እንደሚወጥ አይታወቅም። ወደ ስጭቅ ትግል የሚወስድ ነው ወይ ሌላ በሀመት ለውጥ ካልተደረገ ምርጫ የሚባል በኢትዮጵያ ውስጥ ዋጋ የለውም የሚባለው ነገር እኔ አልቀበለውም። አሁንም ቢሆን ማለት አሁንም ቢሆን አገር ውስጥ ለእንደዚህ ኢህአዴግ መፈተን አለበት ብዬ ነው የማስበው። በተቃዋሚዎችን በሲቪክ ማህበራትን ሪሊንግ ኢንተርኔት ሆኖ በ ከዚህ ንችም በእንደዚህ አይነት ነገር መፈተን አለበት። ገና አልተፈተንም ብዬ ነው ማስቦ ይልማ ስለ ምርጫ ብቻ ሳይሆን ስለ ነጻ ፕሬስ፣ ስለ ነጻ ፍርድ ቤት፣ ስለ ስራ ጉዳይ፣ ስለ እንክብካቤ፣ ስለ ጡረታ፣ እነዚህን ሁሉ ስለተመለከቱ ነገሮች ሁሉን ነገር ደግሞ ቋጭቶ በአንድ ነገር ላይ ያስቀመጠልን ይሄ የተባበሩት መንግስታት ያወጡት የሰብአዊ መብት መግለጫ ነው እዛ አንደኛው አረፍተ ነገር ላይ ያገኘት ምንድን ነው እነዚህ መብቶች ባለመኖራቸው ነው የሚለው አረማዊነት በአለም ዙሪያ ተስፋፍቶ በተለይ በጀርመንና በአውሮፓ በሚሊዮን የሚቆጠሩ ሰዎች ህይወት መጥፋት ምክንያት ሆነዋል ይህን ለማስተካከል ብለው ነው ያወጡት ስለዚህ እኛም ካለንበት ከተወሳሰበ ነገር ለመውጣት የምንችለው እንደ አውሮፓኖችም እንደ አሜሪካኖችም ራሳቸውም እንደ ጎረቤት ሀገር እንደ ቱኒዚያም፣ እንደ ኬንያም በሰላም ለመኖር የምንችለው እነዚህን መብቶች የሚገባንን፣ ማንም ሰው እኩል የሚጋራውን መብቱን ሲጠበቅለት ነው። ገበያው የመጨረሻውን እድል ላንተ ሰጣለው። አንዱ ኢህአዴግ የታገለውም ሆነ በተለይ ሰፊው ታጋይ የታገለው ለእንዲህ አይነት ምርጫ ሳይሆን ለትክክለኛ የመድብለ ስርአት ነው የሚመስለኝ። ይህ እየተደረገ ያለው ግን ትክክለኛ የመድብለ ስርአት የህዝቡን ስሜት የሚያንጸባርቅ ነው ተደርጎ ተወስዶ ከሆነ ራሳቸውም የሚያውቁት ይመስለኛል። ትክክል እንዳልሆነ ዓለም ያውቀዋል፣ የኢትዮጵያም ህዝብ ያውቀዋል። እና እስቲ እነዛ መስዋዕትነት የከፈሉት ታጋዮች የሞትለትን አላማ ትክክለኛ የህዝብ ምርጫ የህዝብ ስሜት፣ የህዝብን ሉዓላዊነት የሚያረጋግጥ ስርዓት ለመፍጠር መደረግ ያለበት አሁን እየሄድንበት ያለው መንገድ ትክክል ነው ወይ? ዴሞክራሲስ ማለት ይሄ ነው ወይ የሚለውን ራሳቸው ሊመረምሩ የሚገባ ይመስለኛል። በተቃዋሚዎች በኩል ደግሞ የህዝብ ስሜትና የለውጥ ፍላጎትን የሚመጥን አደረጃጀት፣ የሚመጥን የፖለቲካ ስራ፣ የሚመጥን ጥንካሬ ይዘው ሊንቀሳቀሱ የሚችሉበትን ሁኔታ ዳግም ማሰብ፣ ማሰላሰል የሚኖርባቸው ነው የሚመስለኝ። የማነ ናግሽ፣ ይልማ ሀይለ ሚካኤል፣ እንደዚሁም ገበያው ንጉሴ፣ አመሰግናለሁ። እግዜ ድስጥልኝ።